voice of a man በዛሬው ዕለት ቁጥራቸው የበዛ የወልቂጤ ከተማ ነዋሪዎች ለተቃውሞ ሰልፍ አደባባይ መውጣታቸው ተገልጧል ሲሆን ግርማ ዝርዝር ይዛለች። የጉራጌ ዞን የወልቂጤ ከተማ ቁጥራቸው የበዛ ነዋሪዎች በዛሬው ዕለት ለተቃውሞ አደባባይ መውጣታቸውን ይናገራሉ። ለተቃውሞ ምክንያትም በከተማው ይሰራል ተብሎ የታቀደ ሆስፒታል ግንባታ በመታጠፉና ለግንባታው የተገኘው የእርዳታ ገንዘብ ወደ ሌላ ቦታ ተዛውሯል መባሉን መረጃ ስለደረሳቸው እንደሆነም ይገልጻሉ። ቁጥሩን ለመገመት የሚያስቸግር ብዙ ህዝብ አደባባይ መውጣቱንና ተቃውሞውን በመፈክር ማሰማቱንም ገልጸውልናል። ስሙ እንዲጠቀስ ያልፈለገ አንድ የሰልፉ ተሳታፊ መፈክሮቹ ይዘውት የነበረውን መልእክት ነግሮናል። እናቶቻችን በወሊድ ጊዜ በጭንቀይ ሞቱ አይገባም። መብራት እንፈልጋለን። ፋብሪካዎችን እንፈልጋለን። ውሃ ማግኘት ይኖርብናል። ከተማይቱ ላይ ስራ አጥ ወጣቶች እየተበራከቱ ነው። የክፍል ስምንትን ተፈጥሮ ስለነበረ የዘር ማለት እና በዘር ከፋፍሏቸው ነው በአብዛኛው ከተማይቱ ላይ ልማት እንዳትመጣ እያደረጉ የነበረው እና ጉራጌ አንድነን፣ አማራ አንድነን፣ ኦሮሞ አንድነን፣ ትግሬ አንድነን እያለ ነው የህዝቡ መፈክር አንዱ የነበረው ማለት ነው። አትከፋፍልን፣ በቃ ልማት እንፈልጋለን፣ ለውጥ እንፈልጋለን። ጥያቄያችን የልማት የሽብር አይደለም መፈክሩ እስከዚህ ድረስ ነበረ። በወልቂጤ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆነው አቶ ዳንኤል መኮንን የዛሬውን የተቃውሞ ሰልፍ ሲከታተል እንደቆየ ገልጾልናል። የዛሬው ተቃውሞ በህዝቡ ውስጥ ቀድሞ የተቀመጠ ጉዳት ነው ይላል። ከዛሬ ሶስትና አራት ዓመታት በፊት በውጭ እርዳታ የተገኘ ሆስፒታል ይገነባል ተብሎ ነበረ ከተማው ላይ እና ይህንን የሆስፒታል ግንባታ የቀድሞ የኢትዮጵያ ፕሬዚዳንት መጥተው ክቡር ግርማ ወልደ ጊዮርጊስ መጥተው የመሰረተ ድንጋዩን አስቀምጠው ህዝቡ ከፍተኛ የሆነ ተስፋ ጥሎበት ነበረ። ምክንያቱም ከፍተኛው የወልቂጤ ችግር አንደኛው የጤና መሰረተ ልማት የለ። ህዝቡ ከሰማኒያ እስከ መቶ ሺህ የሚደርስ ህዝብ ነው የሚኖረው በወልቂጤ ከተማ ላይ። ነገር ግን ጥሩ እንኳን ጤና ጣቢያ የለው። ሰው ሲታመም ወደ ኦሊሶ ነው አርባ ምናምን ኪሎ ሜትር ሲታመም ወደ አጣጥ ነው የሚሄደው። እርጉዝ እናት እንኳን ታማ ጤና ጣቢያ ሄዳ እንትጋላለች ወደ አጣጥ ነው የምትላከው፣ ወደ ቅዱስ ሉቃስ ነው እና ይሄ ህዝቡ ከፍተኛ የሆነ ተስፋ ጥሎበት የነበረ ነገር ነው። ሰልጣኞቹ ሲቀያየሩ አንዱ ተነስቶ አንደኛው ሲሄድ ይህ ህዝቡ በተስፋ የጠበቀው ሆስፒታል ተቀይሯል ተብሎ እዛችን የተቀመጡት መሰረተ ድንጋዮች ሌሎችም ሌሎችም ነገሮች ተነሱበት። ህዝቡ በዚህ ሰዓት ሆ ብሎ ተነሳ ማለት ነው። ስሙ እንዳይጠቀስ የጠየቀው ወጣትም ምሬቱን ይናገራል። ከተማዋ እያደር እየሳሳችና ወጣቱን በተስፋ መቁረጥ ውስጥ እየከተተች የመጣች ናት ይላል ከተማ የዞን ከተማ በአሁኑ ሰዓት ወልቂጤ ያለችበት ሁኔታ እንኳን የዞን ከተማ አይደለም፣ አንድ ወረዳ ከተማ አይመስልም። ከተማው ማለት ነው። የመንገድ መብራት የለም፣ ሆስፒታል የለም፣ ውሃ በውሃ አቅም አልፎን ተርፎ የመጡ የነበሩ ልማቶች እንኳን ማለት ነው ወይም የነበሩ ፋብሪካዎች እንኳን ተነቅለው የሚሄዱበት ሂደት ሲፈጠር ነው ማለት ለምሳሌ አሁን ፖል ፋብሪካ ነበር ከተማው ላይ ማለት ነው። ሲሲ የሚባል የውጭ ድርጅት ፖል ፋብሪካ ነበራቸው። ያንን ፖል ፋብሪካ መቅለው ወሰዱት። ጅናድ ህዝቡ የሆነ አምጥቶ የተቀመጠ የጅናድ አገልግሎት እንኳን ወደ ሌላ ሀገር ተዘዋወረ። ወሊሶ ከተማ ላይ የተገነባው የቅዱስ ሉቃስ ሆስፒታል ለወልቂጤ ነበር ልማት የሆነ። ያንን ልማት እንኳን ሌላ ቦታ ወስደው ወደ ሌላ ቦታ ልማቱ እንዲቀመጥ ተደረገ እና በሚገርም ሁኔታ በልቷት በልቷት በቃ ባዶ እርቃኗን አስቀርቷት መጡት እና ወጣቱ የሚሰራው ስራ የለው። ወጣቱ ስራ ተት ነው እና በዚህ ሁኔታ በቃ ወጣቱ የሚሰራው ነገር ስለጠፋ ያንን ልማት እንኳን እንደ ልትወስዱብን ትችላላችሁ። የዞኑ የመንግስት ኮሚኒኬሽን ጉዳዮች ተወካይ ኃላፊ አቶ ባህሩ ላሊጋን አነጋግሬያቸው ነበር። ያው የመሰረት ልማት ጥያቄ ነው። ጥያቄ በአብዛኛው መሰረት ያው የመብራት ጥያቄ የመቆራረጥ ነገር አለና እሱ ይስተካከልን። ሌላ ሆስፒታል ከዚህ በፊት የተፈቀደ ሆስፒታል ነበረ ስድስት አመቱ ሊሆን ነው እንትን ካለ ግን የተሰራ ነገር የለም እና እሱ ቶሎ ይሰራልን የሚል ጥያቄ ነው። የተለያዩ አብዛኞቹ የአውድማ ጥያቄዎች ነው። የመልካም አስተዳደርም ሁለቱም ነገሮች ናቸው። ጥሩ በሆነ መልክ ነው የጠየቁ ጥያቄዎቹ ምላሽ የተሰጠ ቀጠሮ ያው ለ ቅዳሜ ሶስት ሰዓት ነው የተገደረው። ያነሱት አንደኛው የሆስፒታል ታጥፏል መባሉ ነው። ለምን አልተሰራም? ሆስፒታሉ ለምን ይህን ያህል ጊዜ ቆየ ሳይሰራ? ያው ፕሮጀክት ነበረ። የፕሮጀክት ገንዘቡ አልተለቀቀም አይነት ነገር ነው። ክሊር የሆነ ነገር የለኝም እኔ። በእርግጥ ያው እንዲህ የሚባል ነገር ነው ያለን እዚህ አንጻር ነው የሚል ነገር አለ። እሱ ላይ ብዙ ግልጽ የሆነ ነገር የለኝም እኔ። እርስዎ የዞኑ የመንግስት ኮሚኒኬሽን ጉዳዮች ኃላፊ ነዎት አይደል? ተወካይ እኔ። አልተነጋገራችሁበትም? የከተማው የዞኑ አስተዳደር በዚህ ጉዳይ ላይ አልተነጋገረም። ሰው ለተቃውሞ ሲወጣ ተነጋግረውበታል። ያው አመራሮቹ፣ እኔ በአጋጣሚ ባለሙያ ነኝ። ያው እንትን አመራር እንትን ስለነበረ ተወኪዬ የነበርኩበት እንትን ነው እንጂ እነሱም ነበሩ፣ ተነጋግረዋል። ያው ተነጋግረን ምላሽ የሰጡበት የሚቀናሉ። ምን ያህል ህዝብ ይሆናል የወጣው ዛሬ? ብዙ ነው ቁጥሩ እንጂ ብዙ ነበር። ወልቂጤ ምን ያህል ምን ያህል ህዝብ አላት? በብዛት እሱ አቶ ባህሩ ብዙን ነገር እንደማያውቁ ስለገለጹልን፣ የዞኑ ኃላፊዎች ናቸው የተባሉ ሌሎች ባለስልጣናትንም ስልክ አግኝቼ ለማነጋገር ሞክሬ ነበር። አብዛኞቹ ስልካቸው አይነሳም። የወልቂጤ ዩኒቨርሲቲው የፖለቲካል ሳይንስ መምህሩ አቶ ዳንኤል የከተማው ችግር ተዘርዝሮ የሚያልቅ አይደለም ይላል። የተለያዩ ጥያቄዎች አለበት ህዝቡ። ከሚገርብ ሽ የስልጤ ሰው በየወሩ ማመጥ የነበረበት ሰው ነው። ነገር ግን ህዝቡን የጉራጌ፣ የኦሮሞ፣ የአማራ የቀቤና ህዝብ በአንድነት የሚኖርበት ሀገር ነውና ነገሮችን እየቻለ እየቻለ የሚኖር ህዝብ ነው። ለምሳሌ ወልቂጤ ላይ ከፍተኛ የሆነ የውሃ ችግር አለ። መሬቱን ቆፍረሽ ሶስት አራት ሜትር ቆፍረሽ ውሃ በምታገኝበት ሀገር ላይ ውሃ ሶስት ወር አራት ወር ጠፍቶ አይመጣም። ለረዥም ጊዜ ማለት ነው። ለምሳሌ እዚሁ ቅርብ ከወልቂጤ ቅርብ የሆኑ እንደሄደን ውሃ ውሃ እንደ ፍቅር ውሃ የመሳሰሉ አዳዲስ ውሃ ፋብሪካዎች እየፈለቁ ውሃ ግን ከፍተኛ የሆነ የውሃ ችግር አለ። ይሄ የውሃ ችግር ህዝቡን አማሮታል። ሁለተኛ ወልቂጤ ላይ የቆሻሻ እንኳን መጣያ ቦታ የለም። ጠዋት ከተማ ላይ ስትወጪ፣ ወደ መንገድ ላይ ስትወጪ፣ መንገዱ በሙሉ በቆሻሻ ተሞልቶ ነው የምታገኘው። በየቦታው ቆሻሻ ይጣላል እና ቆሻሻ ማስወገጃ የለም። አንድ ለእናቱ ድሮ የተሰራ ከአዲስ አበባ ጅማ የሚሄድ አንድ መንገድ ነው ያለው አካባቢ። ከዛ በተለየ ምንም አንድ አባከና ብለሽ መንገድ የለም። ሌላኛው የጤና፣ የመብራት ከፍተኛ የሆኑ ችግሮች አሉበት። በት የመሰረተ ልማት እነዚህ እነዚህ ነገሮች ህዝቡን ውስጥ ለውስጥ ሲበሉት ቆይተዋል። እነዚህ በእኔ እሳቤ ከስር መሰረቱ ለዚህ ተቃውሞ መነሳት ምንጮች ናቸው ብዬ አስባለሁ። በመጨረሻ አንድ ነገር ልጨምራለኝ አቶ ዳንኤል እዚች ጋር ግን በጣም የሚያስደስት ነገር ልነግርሽ እፈልጋለኝ። ማለት በግል ያስደስተኝን ነገር ማለት ነው። ወልቂጤ ዩኒቨርሲቲ አሁን ተቃውሞ ካለበት ወደ አስራ ሶስት ኪሎ ሜትር ወጥቶ ነው የሚገኘው፣ እና ፈተና ተጀምሯል። መምህራኖቹም አብዛኞቹ መምህራንም እዚሁ ከተማው ላይ ነው የሚኖሩ፣ እዚ ወልቂጤ ከተማ ማለት ነው። እና መኪናዎች የሉም፣ መንቀሳቀሻ የለም። እና ፈተና ተጀምሮ፣ ተቃውሞ አብዛኛው ሰው እየገባ፣ መኪናዎች እንዳይንቀሳቀሱ ተከልክሎ፣ ግን ይሄ ሰላማዊ ሰልፉን ያስተባብሩ ወይም ደግሞ ሰላማዊ ሰልፉ ሲሳተፉ የነበሩት ወጣቶች መምህሩ በስርአት ሄዶ መምህሩን ብቻ በመኪና ገብቶ ወደ ስራው እንዲገባና ፈተና እንዳይስተጓጎል ያደረጉበት ምክንያት እጅግ በጣም የሚያስመሰግናቸውን ነው እና በግሌ ለማመስገን እወዳለሁ። አያይዞም በዛሬው የተቃውሞ ሰልፍ የህዝቡ ጥያቄ ውስጥ ጎልቶ የተሰማው የልማት፣ የአስተዳደርና የፍትህ ጥያቄ ስናነሳ በዘር አትከፋፍሉን፣ ሁላችንም አንድነን የሚል ነበር ብሎናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።